መንግስት በኮሬ ዞን የቀጠለውን ጥቃት እንዲያስቆም ጥሪ ቀረበ። በደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳ ከረዳና ዳኖ ቀበሌዎች ባለፈው እሁድና ሰኞ ጠዋት በታጣቂዎች በተፈጸመ ጥቃት አምስት ሰዎች ተገድለዋል ሲሉ ነዋሪዎችና የተጎጂ ቤተሰቦች ለአሜሪካ ድምጽ አስታወቁ። የዞኑ ሰላምና ጸጥታ መምሪያም የሰዎቹን መገደል ለአሜሪካ ድምጽ አረጋግጦ የኦሮሞ ነጻነት ሰራዊት ታጣቂዎችን ተጠያቂ አድርጓል። ከአካባቢው የተመረጡ የህዝብ ተወካዮች በበኩላቸው መንግስት በኮሬ ዞን የቀጠለውን ጥቃት እንዲያስቆም ጥሪ አቅርበዋል። ከጥቃቱ ጋር ስሙ የተነሳው የኦሮሞ ነጻነት ሰራዊት ከዚህ በፊት ለተመሳሳይ ውንጀላ በሰጠው ምላሽ ታጣቂዎቹ ሰላማዊ ሰዎችን ኢላማ እንደማያደርጉ በመግለጽ ውንጀላውን አስተባብሏል። የሐዋሳው ዘጋቢያችን ዮናታን ዘብዴስ ተከታዩን አሰናቸዋል። በኮሬ ዞን ጎርካ ወረዳም ክረዳና ዳኖ ቀበሎች ውስጥ ትላንት ተገደሉ ከተባሉት ሶስት ሰዎች ውስጥ አንደኛው የስጋ ዘመድ ነው ያሉት አቶ ቢቅላ ቁጣደም ሶስቱ ሰዎች የተገደሉት ወደ ማሳቸው በመሄድ ላይ እንዳሉ ንስሉ ተናግሯል። ጠዋት እነዚህ ሟቾቹ እርሻ አላቸውና ወደዚያ ሲሄዱ ነው እነዛ የታጠቁት መንገድ ላይ ጠብቀው የገደሏቸው። ባለፈው እሁድ ጥቅምት ሶስት ቀን ሁለት ሺ አስራ ሰባት ዓመተ ምረት ደግሞ በተመሳሳይ ታጣቂዎች ያደረሱት ባሉት ጥቃት ሁለት አርሶ አደሮች መገደላቸውን ደግሞ የአካባቢው ነዋሪ መሆናቸውን የጠቀሱት አቶ ጴጥሮስ በንጃ ገልጿል። ባጣ ያው አለቀ አለቀ፣ ተዘረፈ ተዘረፈ፣ አለቀ ያው እስኪ ከትላንት ያው ከትላንት ወዲህ ሞቷል ። ትናንትም ሞቷል። ያው ተዘርፏል። ያ ነው አንድ ላይ እኮ በዚህ በመገሪያም ብቻ ወደ ሀያ ሰኝ ይደርሳል። በአርሶ አደሮቹ ላይ የሚፈጸመው ጥቃት ከቀን ወደ ቀን አሳሳቢ ሆኗል ያሉ አስተያየት ሰጪዎች የወረዳው አርሶ አደሮችም የምርሻ ማረሳሪያ መቻላቸው እና በተለይም ታጣቂዎቹ መቼም ጥቃት እንደሚፈጽሙ ስለማይታወቅ በከፍተኛ ስጋት ውስጥ መሆናቸውን አመልክቷል። የተደራጀ የመንግስት ጸጥታ ኃይል ካለመኖሩም የተነሳ ነው። እንግዲህ ይሄ ሁሉ ድከሰነቻለሁ እስካሁን ያው ሁለት ሺ አስራ ሰባት ከሆነ ወዲህ አሁን ማሀት ሰው ነው። አሁን ከዚሁ ጋር አጎራባች አካባቢ በብዛት ሰው እየሞቴ ነው ያለው። ያን ሁሉ መፍትሄ የሚል ሰው የለም። እላ ተፈልጎም መንግስት የመንግስት ፀጥታ ኃይል መከላከያ አካባቢው መጥቶ ይገባል ይመለሳል። እዛ ቁጭ ብሎ አካባቢውን ቢጠብቅ ኖሮ ይሄን ያክል ሰው አይከስልም ነበር። የኮሬ ዞን ሰላምነት የጸጥታ መምሪያ ኃላፊ አቶ ተፈራ ቦንዶራም በጥቃቱ ባለፈው እሁድ ሁለት አርሶ አደሮች ከጎልበ ቀበለም ሶስት ሰዎች ደግሞ ከከረዳ ቀበለም መገደላቸውን ለአሜሪካ ድምፅ አረጋግጧል። አቶ ተፈራ ባለፈው ሳምንት መስከረም 27 ቀን 2016 ዓ ም ደግሞ ሁለት አርሶ አደሮችም ከዳኖ ቀበሌ ሲገደሉ ሁለቱ መቁሰላቸውን አስታውሰዋል። የተደራጀ ቡድን ነው። ከጅርሜ ቀበሌ በአንድ ሰው የተመራ አስራ አምስት ሰው የሚያፈጨው ነው መጥቶ አረማ ላይ በነበረው ሰው ጥቃት የፈጸመው ሶስት ሰዎች ላይ ጥቃት ፈጽመዋል። የዳኖ ቀበሌ በዛ መልክ ትናንት ሁለት፣ አንድ ሞት አንድ ቁስል፣ ዛሬ አንድ ሞት አንድ ቁስል የተፈጸመው የታች በኩልም በሕዝብ ተወካዮች ምክር ቤት የኮሬ ብሔረሰብ ተወካይ ዶክተር አወቀ አምዛይም ሁኔታው አሳሳቢ ደረጃ ላይ ደርሷል ሲሉ በስልክ ለአሜሪካ ድምፅ ተናግሯል። የሞቱትን ቁጥሮች እንኳን ዝም ብዬ ብደምር ከዚህ በፊት ከአስተዳደርም ከፖሊስም የሞቱ አንዳንድ መረጃዎች አሉ እና ከሶስት መቶ የሚባለው ከአምና በፊት ነው። ሶስት መቶ አቻቢ ሲባለ ነበረው። አሁን ፖስብሊ አራት መቶም ሊሆን ይችላል በቀጥታ በጥይት የሚገጥለው ብቻ ነው። በነገራችን ላይ እየተወራ ያለው እሱ ብቻ አይደለም። ከእርሻው ተነስቶ በረሃብም እየሞተ ነው ሰው ያለው፣ ያ አይቆጠርም መንገድ አቶ በሕክምና ብዬ ቦቴ ነው ያለው በአምቡላንስ እየሄደ በቅርብ ዲላ መቶ ኪሎ ሜትር መቶ መታከም እና መዳን ሲችል አርባ ምንጭ ለመድረስ መቶ ሁለት መቶ ምናምን ኪሎ ሜትር ነው ሐዋሳ ለመድረስ ወደ አራት መቶ ምናምን ኪሎ ሜትር ነው እየተቆጠረ ያለው። በጥይት እየተገደለ ያለው ያለው ሰው ብቻ ነው። በሌሎች ሁኔታዎችም ኢኮኖሚካልም እየሞተ ነው ያለው ሰው መንግስት የዜጎችን ደህንነት የመጠበቅ ኃላፊነቱን መወጣት ይገባሉ ያሉት ዶክተር አወቀም ይህንን የመጀመሪያ ኃላፊነቱን ከመወጣት አንጻር ቸለተኝነት ይታይበታል ስሉም ወቀሳቸውን አቅርበዋል። አሁንም መንግስት በህገ መንግስቱ መሰረት የህዝቡን ደህንነት መጠበቅ መቻል አለበት። መንግስት የህዝቡን ደህንነት ካልጠበቀ በስተቀር በተለይ ኮሪያ ያለ ቁጥር አነስተኛ የሆነ የመጥፋት አደጋው ቀላል በኢትዮጵያ ውስጥ ነው ያለው ይህ ህዝብ። የኢትዮጵያ መንግስት ኃላፊነት ወስዶ ይህን ህዝብ ካልጠበቀ ሌላ ማን ሊጠብቀው ይችላል? ራሱ መከላከል አይችልም። ከሱ በላይ ሀምሳ መቶ ጊዜ የሚሆን ሀይል ነው እየወረረ ያለው እና በሌላ በኩል ግን የአካባቢ አስተዳደር ኦርጋናይዝ ህዝቡን ማድረግ መቻል አለበት ራሱን እንዲጠብቅ። ዶክተር አወቀ ህዝቡ ሰብአውና ዲሞክራሲያዊ መብቱንም ጭምር እየተነጠቀ ነው በማለትም የችግሩ ክብደት ለማስረዳት ሞክረዋል። እዚ አካባቢ ያው የኦነግ ሸኔ ታጣቂዎች በግልጽ እንደሚንቀሳቀሱ ይታወቃል። መንግስት ያውቃል። ነጭ ሳር ፓርክ እዚ ወታች ወደ አባያ ሐይቅ አካባቢ ካምፕ አላቸው። ወይም በተደጋጋሚ ህዝቡ ሮሮ ያሰማል። የመንግስት አካላትን ይሄንን መረጃ ያለን ይላሉ። መንግስት ከልቡ ቢያስብበት ኖሮ ያን ማስሞገድ ይቻላል። በኦሮሚያ ክልል የጸጥታና የአስተዳደር ጽህፈት ቤት ኃላፊን አቶ ያሱ ጂኦ በገላና ወራ የሚንቀሳቀሱ ታጣቂዎች በሁለቱም አካባቢዎች ህዝቦች ላይ ጥቃት እንደሚያደርስ ገልጸው የመንግስት የጸጥታ ኃይሎች ክትትል ያደረጉ ናቸው በማለት አብራርቷል። ይህ መንግስት እርምጃው እየወሰደ ነው ያለው እዛነ እዛነ በተከሰተ መንገዱ ተዘጋ። ከዛ ገብተን ያት ለዛ ጉዳይ ብለን ኮምቦልቻ ላይ አስቀምጦ ሰራዊት እስካሁን እዛ ሆኖ ሆኖ ይህ ህብረተሰብ አገልግሎት እንዳገኝ እያደረገ ዶክተር አወቀ ግን በመንግስት እየተወሰደ ነው የተባለውን እርምጃ ይጠራጠራሉ። ምንም ምን መሰለህ፣ አሁን ወታደር ዘመቻ እያደረገ ነው፣ ክትል እያደረገው ነው የምለው ማድበስበስ ነው ሁኔታው። አንድም ወንጀለኛ ለፍርድ ስቀርብ አላየንም እስካሁን ድረስ። ይሁን የኮሬ የዞን የፓርቲ ኃላፊ የመንግስት ኃላፊዎቹ ቦቶ እንኳን የምታወቁ ሰዎች ናቸው። መቼ በተደበቁ ሰዎች አይደሉም የቀጥሉት በአደባባይ ህዝብ የተሰበሰበበት ገድለው አንድም ወንጀለኛ ለፍርድ ስቀርብ አላየንም ይሄ ክትትል እየደረገ ነው ምናምን የብለው ማረሳሳትና ማዘናጋት በደቡብ ኢትዮጵያ ክልል ምክር ቤት ውስጥ ካሉት የዞኑ ተወካዮች አንዱ የሆኑት ዜናና ያዱላ በበኩላቸውም በዞኑ አርሶ አደሮችና ሰላማዊ ሰዎች ላይ በታጣቂዎች የሚፈጸመው ጥቃት ተስፋ የሚያስቆርጥ ነው ሲሉ ነው ተናገሩት። በሚፈጸመው ጥቃት በየቀኑ ንጽሀን አርሶ አደሮች ከማሳቸውና ከብቶቻቸውን ከሚያግዱበት ይገደላሉ፣ ንብረቶቻቸውም ይዘረፋሉ ያሉት አቶ ዜናንም የሚደርሰው ጉዳት አመታትን አስቆጥሯልም ብሏል። ከዚህ ከመስከረም አንድ ጀምሮ አስር አርሶ አደሮች ተገድለዋል። ሶስት የመቁሰል አደጋዎችን ደግሞ አድርሰዋል። ለንብረት ዘረፋን ጨምሮ ማለት ነው። ስለዚህ አሁን ባለው ሁኔታ አካባቢው ትላንትና ተስፋ እየተጣለበት መልሶ ሰላሙን እየመመለሱ ስራ አሁን ተመልሶ እያገረሸበት ነው ያለው በከፍተኛ ሁኔታ። ህዝባችን በስነ ልቦና እንደምናስታውሰው አሁን የመኸር እርሻ ጊዜ ነው ይህ አርሶ አደሮቻችን ተረጋግተው እርሻ እንዳይሰራ አድርጓል ማለት ነው። በነዋሪዎችና በህዝብ ተወካዮች የቀረበውን አስተያየት በተመለከተም የአሜሪካ ድምፅ ለደቡብ ኢትዮጵያ ክልል መንግስት ከፍተኛ ባለስልጣናት ያቀረበው ጥያቄ ምላሽ አላገኘም። ባለስልጣናቱ መረጃውን ለመስጠት ቀጠረው ከሰጡ በኋላም ስልካቸውን ስለማያነሱ በዚህ ዘገባ ውስጥ አስተያየታቸውን ለማካተት አልቻልንም። ከጥቃቱ ጋር ተያይዞ በጥቃቱ ስሙ የተነሳው የኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳተርቢ ከዚህ በፊት ለተመሳሳይ ውንጀላ በሰጡት ምላሽ ታጣቂዎቻቸው ሰላማዊ ሰዎችን ኢላማ እንደማያደርጉ በመግለጽ ውንጀላውን አስተባብሏል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም